የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ የሰዓቱ መቁጠሪያ ቲክቲክ ቀኑ ፍልቅቅ ሲል አረንጓዴው የዛፎቹ ቅጠሎች በቀናት ውስጥ ሲወይቡ ጸጉር ሲነጣ አሁን አሁን አንዳንዴ በማለዳ ዕድሜም ጭምር ጊዜውን ሳይጠብቅ ብቅ ይላል። ብቻ የተፈጥሮ ገጾች ሲገለጡ የምናያቸውን በጊዜ ውስጥ የሚከሰቱትን የለውጥ እውነታዎች አሳምረን እናውቃለን። እንዲህ እንዳሁኑ አንዳች ድንገተኛ ክስተት የሚያመጣቸው ደግሞ አሉ። በይዘታቸው ምንነት በመጠናቸው ግዝፈት በእጅጉ የሚያስደምሙ የማይለወጥ የለውጥ አይቀሪነት ብቻ ነው ይባላል። ዛሬ እርሱም ቢሆን ታዲያ ከምናውቀው ከለመድነው ዘይቤው የራቀ ይመስላል። ስለ ኮቪድ-19 አመጣሹ ለውጦች እናውጋለን። መቼም ለዚህ ሽልማት ያበቃኝ የራሴ የግሌ ስራ ብቻ ሳይሆን ከሚተባበሩኝ ጓደኞችና ከምንከባበረው ሰዎች ጋር ነው ብዙ ነገር ያደረግኩት። እድሜ ልክ ላበረከቱት የማህበረሰብ አስተዋጽኦ በያ ሰሞን ለክብርና ከፍ ላለ እውቅና የበቁ የዩናይት ስቴትስ ነዋሪ ትውልድ ኢትዮጵያዊ አሜሪካዊ ናቸው። አቶ አክሊሉ ደምሴ ይባላሉ። አብረውን ያመሻሉ። ምናልባት እኮ በቃ ህይወት ማለት እንደዚህ ናት፣ አጭር ናት። የዚያ ብለን አላየነውም ሊሆን ይችላል። በሩጫ ውስጥ ስለሆነ ህልሞቻችን ሁሉ በሩጫ ውስጥ ስለሆኑ ስለዚህ እንደገና እቅድ እንድናቅድ እንደገና ህይወትን እንድንመለከት እንደገና በመንፈሳዊ ህይወት ውስጥ እንድንሄድ በየትኛውም መንገድ ይሁን በየትኛውን መንፈሳዊ ህይወት ሕይወት ድህረ ኮቪድ ከገንዘብ አያያዝ ባለሙያ ጋር ከተካሄደ ቃለ ምልልስ የተወሰደ ነው። እንግዳችን ታዲያ ይበልጡንም ረዥም ዓመታት ባገለግልበት የሙያ መስክ በጋዜጠኝነት ነው የሚታወቀው እርሱም አብሮን ያመሻል። ከአዲስ አበባው መስኮት ሲከፈትም ንጉሥ ያክሊሉ በራዲዮ ማስታወሻው በጊዜያችን የሚታዩትን አሳሳቢ ነገሮቻችንን ቃኘት ያደርግና የቀደሙ ታዋቂ ጋዜጠኞችም ያስታውሰናል። እሁድ ሰኔ 21 2012 ዓ ም ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለእለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመልሳለሁ። እንዳትሄዱ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጠ ሰዎች ቁጥር 5689 መድረሱ ተገልጿል። በኢትዮጵያ የጤና ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት የወጣና በጠቅላይ ሚኒስትሩ ጽህፈት ቤት ገጽ ላይ ዛሬ የሰፈረ ዝርዝር መረጃ የወረርሽኙ ዋና ማዕከል አዲስ አበባ መሆኗን ያሳያል። በሀገሪቱ ውስጥ ከኮቪድ-19 ያገገመው ሰው ቁጥር 2132 የደረሰ ሲሆን 95 ሰው በኮቪድ-19 ምክንያት መሞቱን መረጃው ይጠቁማል። 33 ሰዎች በጠና ታመዋል። ይህ በእንዲህ እንዳለ በዓለም የኮሮና ቫይረስ ስርጭትና የኮቪድ-19 ሞት አሁንም ቀዳሚ በሆነችው ዩናይትድ ስቴትስ የተጋላጩ ቁጥር ከሁለት 2 ሚሊዮን ተኩል መብለጡ በምርመራ የተረጋገጠ ሲሆን በኮቪድ-19 ምክንያት የሞተው ሰው ቁጥር ከ125 ሺህ ልቋል። በአምስት ስቴቶች ውስጥ በፍሎሪዳ፣ በጆርጂያ፣ በደቡብ ካሮላይና፣ በአሪዞና እና በኔቫዳ የኮሮና ቫይረስ ስርጭት መጠን እንደገና እያሻቀበ መሆኑን ዛሬ የወጡ መረጃዎች ጠቁመዋል። በመላው ዓለም የኮሮና ቫይረስ ተጋላጭ ቁጥር ከ10 ሚሊየን መብለጡን በኮቪድ-19 የሞተው ሰው ቁጥር ወደ ግማሽ ሚሊየን መጠጋቱን የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ያወጣው መግለጫ አመልክቷል። የቦይንግ ሰባት ሰላሳ ሰባት ማክስ ጄቶች ፍተሻና ሙከራ ነገ ይጀምራል። ኢንዶኔዥያና ኢትዮጵያ ውስጥ ሁለት ማክስ ኤት ጄቶቹ ከወደቁና አደጋዎቹ የደረሱት በጄቱ የቴክኒክ ችግር ምክንያት መሆኑ ከተረጋገጠ ወዲህ ከአየር ላይ ሙሉ በሙሉ እንዲወርዱ የተደረጉት የቦይንግ ማክስ ሴቨን ኤትና ናይን ሙከራ ከነገ ጀምሮ ለሶስት ቀናት የሚካሄድ ሲሆን በዘመቻው የሚሳተፉት የፌዴራሉ የአቪዬሽን አስተዳደርና የቦይንግ ኩባንያ አብራሪዎችና የፍተሻ ቡድኖች እንደሚሆኑ ቅርበት ያላቸው ያላቸውን ምንጮች የጠቀሰ የሮይተርስ ዘገባ አመልክቷል። የሶስት መቶ አርባ ስድስት ሰው ህይወት በቀጠፉት ሁለት አደጋዎች ምክንያት በዩናይትድ ስቴትስ የተወካዮች ምክር ቤት የተመረመረው ቦይንግ ኩባንያ በመቶዎች የሚቆጠሩ የክስ ዶሴዎችም ተከፍተውበታል። የነገው የቦይንግ 737 ማክስ 7 ሙከራ የሚጀምረው ሲያትል ላይ እንደሚሆን ተዘግቧል። ቦይንግም ፌዴራሉ የአቪዬሽን አስተዳደርም ላቀረበላቸው ጥያቄ መልስ እንደማይሰጡ መግለጻቸውን ሮይተርስ አክሎ ጠቁመዋል። የሩሲያ ወታደራዊ መረጃ ተቋም አፍጋኒስታን ውስጥ የተሰማሩ የአሜሪካና የተባበሩት ኃይሎች ወታደሮችን እንዲገድሉ ለታሊባን ክፍያ ይሰጥ እንደነበረ በተጠናቀረው መረጃ ላይ ማብራሪያ እንዳልተሰጠው ዋይት ሀውስ ቤተ መንግስት ተናግሯል። ኒውዮርክ ታይምስ ጋዜጣ ከትናንት በስቲያ ያወጣውን ዘገባ አስመልክቶ የቤተ መንግስቱ ቃል አቀባይ ኬሌ ማኬናኒ ትናንት ለጋዜጠኞች ሲናገሩ ስለተባለው የሩሲያ ክፍያ ፕሬዚደንቱም ሆኑ ምክትላቸው አልተነገራቸውም አያውቁምም ብለዋል። በሌላ በኩል የመጪው ፕሬዝደንታዊ ምርጫ ዴሞክራቲክ ተፎካካሪ የቀድሞ ምክትል ፕሬዚደንት ጆ ባይደን ፈጥነው ባሰሙት ቃል የተባለው እውነት ከሆነ ፕሬዚደንቱ ስለ ጉዳዩ እያወቁ እስካሁን አንዳች እርምጃ ለመውሰዳቸው እጅግ የከፋ ጥፋት ነው ብለዋል። የኒውዮርክ ታይምስ ዘገባ አክሎ ባለፈው ዓመት አውሮፓ ውስጥ ከተቃጡ የግድያ ሙከራዎችና ሌሎችም እንቅስቃሴዎች ጋር ጂአርዩ የሚባለው የሩሲያ ወታደራዊ መረጃ ተቋም ግንኙነት እንዳለውና ለተሳኩ ጥቃቶችም የገንዘብ ሽልማት መስጠቱን ይናገራል። በዘገባው ውስጥ የተጠቀሰውን ክስ የሩሲያ የውጭ ጉዳይ ሚኒስቴርና ታሊባን ትናንት በብርቱ አስተባብለዋል። ከአርባ ሶስት ዓመታት በላይ ሥራ ላይ የቆየ እጅግ አሮጌውን የኒውክሊየር ኃይል ማበልጸጋያ ጣቢያዋን ከነገ በስተያ ማክሰኞ እስከ ወዲያኛው እንደምትዘጋ ፈረንሳይ አስታወቀች። የፌዘንሃይም ጣቢያ መዘጋት የአካባቢ ደህንነት ስጋታቸውን ሲናገሩ ለቆዩ ተሟጋቾች ታላቅ ብስራት ቢሆንም ለአካባቢው ሰዎች ደግሞ የሥራና የገቢ መቀዛቀዝ ፍርሃት መፍጠሩን አዣንስ ፍራንስ ፕሬስ ዘግቧል። ኤሌክትሪሲቴ ደ ፍራንስ በሚባለው መንግስታዊ ተቋም የሚተዳደረውን ፈረንሳይ በምስራቅ በኩል ከጀርመንና ስዊትዘርላንድ ጋር በምትዋሰንበት አካባቢ ራይን ወንዝ ላይ የቆመውን የፌዘን ሀይም ኒውክሊየር ኃይል ማመንጫ እንደሚዘጉ የወሰኑት የቀድሞ ፕሬዚደንት ፍራንሷ ኦላንድ ነበሩ። ፕሬዚደንት ኦላንድ ውሳኔውን ያሳለፉት የጃፓኑ የፉኩሺማ ዳይቺ አደጋ በደረሰ በጥቂት ወራት ውስጥ የነበረ ቢሆንም የመጨረሻውን ውሳኔ ግን ከሰባት ዓመታት በኋላ የዛሬ ሁለት ዓመት አካባቢ የፈረሙት የአሁኑ ፕሬዚደንት ኢማኑኤል ማክሮን ናቸው። የጣቢያው አንድ ማብላያ ባለፈው የካቲት ሙሉ በሙሉ ተዘግቷል። ለአሜሪካ ድምጽ ከምዕራብ አፍሪካ የሚዘግበው ሪፖርተራችን ሞኪ ኤድዊን ኪንድ ዜካ ካሜሩን ዋና ከተማ ያውንዴ ውስጥ ትናንት በፖሊስ ማዋከብ እንደተፈጸመበት ገልጿል። የፖሊስ አባላቱ መሳሪያዎቹን እንደነጠቁትና በፈረንሳይኛ ብቻ እንዲናገር ያዙት እንደነበር ሞኪ በማህበራዊ ገጾቹ ላይ ተናግሯል። በፈረንሳይኛ ተናጋሪና በእንግሊዝኛ ተናጋሪዋ ካመሩን መካከል የተካረረ መቃቃርና የመገንጠል እንቅስቃሴ ያለ ሲሆን ያውንዴ ውስጥ በእንግሊዝኛ ስለተናገሩ ብቻ ሰዎችን እንደሚያዋክቡ ሞኪ ጠቁሟል። የካመሩን የእንግሊዝኛ ተናጋሪ ጋዜጠኞች ህብረት በትዊተር ባወጣው ብርቱ ባለው የተቃውሞ ቃል አድራጎቱን የፈጸሙት ይቅርታ እንዲጠይቁ አሳስቧል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። አብራችሁን ቆዩ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ። ጤና ስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች እንደምንሰነበታችሁ። እሁድ ሰኔ 21 2012 ዓ ም ለምሽቱ ከተሰናዱ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ተመልሽ ያለው ተረኛዋ አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ የጥን እናስቀድም። ምን ተርፍስ በዘር ማንዘር ቅስፈት በጎጥ ማንጎጥ ልክፍት በቋንቋና ነገድ ረበለሽ እንግልት ዘረኝነት በልጦ ኢትዮጵያዊን ውጦ ከሰውነት ይልቅ መንደሬነት በጦ ራስን ለማብካት ሌላውን ረግጦ ከሆነ ምን ተርፎ፣ ኮሮና ይግድለኝ ወረርሽኝ አይማረኝ የገዛ ወዳጄ ሰይፍ ከሚመጥረኝ አርዶ ከሚጥለኝ ገሎ ከሚቀብረኝ

ሰው ሁሉ በአንድ ላይ ቃየል በሆነበት ወንድሙን ማረጃ መንጫ በገዛበት መቸነካከሪያ ሳዶር በያዘበት ባል ተለወጥ ነበት ባል ተቀየ ኮቪዳ የለበት የሰማዩ ጌታ ተለመነን ጌታ ተለመነን ባክ ተማለደን ለዝቅጠት ለርኩሰት በደንብ ለመታጠብ ለመትረፍ ከምንጠርፍ ጽዋው ከኛ ይለፍ ጌታው ያንነ የፖለቲካ ዛር የእሳት ዳር ጫዋታ። የአርማጌዶን ልጆች ፌሽታ እና ቱማታ በሰማዩ ቁጣ ነብሱ ካልተነካች ክቡ ካልተፈታ የሴራ ድሪቶ የጎነጎነ ፍቅሬን ካብታታ ጌታው ይበቃል ስራፍ ይነሳ በትረት ይማጣ። ማለዳ ነቅቼ ማለዳ ነቅቼ ምድጃ ለኩሼ ሙናዬን አፍልቼ ውዴን ጎረቤቴን እንደ ራሴን ጠርቼ ያለኝን አቅርቤ መሶቤት ከፍቼ ነፍሴን ስለ ነፍሱ ሳልሰስት ጥቼ ኖርኳ ኳትት ካኖርኩት ወንድሜ በዘረኝነት ዛር ከሚታሰስ ደሜ ኮቪድ ያሰናብተኝ ይጠር ይኔ በአንድ ጥማ ዳርሰን በደቦ እያጨድን በወተት በእርጎ እየተቃወትን ተጓሯችን ማር እየቆረጥን ከጠላው ከጠጁ እንዳልተካፈልን እንዳልተሳሳፍን ሁለት ጎጆ ዋደን እንዳልቆረጥን ዘርማን ዘሬን ብዬ ዘሬን ጎጤን ብሎ እንዲህ ከረከስን በህይወት ከመኖር መሞት ነው የሚያምርብን።

ወንድምን ለመግደል ለመትረፍ ከምንጠርፍ ጌታው ያነት ነው ካፈር አንስቶን ሰርቶን እስትንፋሱ አበጃጅቶን በእጁ አልፎብን መንፈሱ ሰው ብሎ እንዳልጠራን ሰሪያችን ራሱ ዘር ከዘር ለይቶ ተጣሙ ማለሱ ያረክሰናል እሱ ቀይ ደም ሌላ ቢቆርጡን ላይፈሰን አጥንትና ጅማት የደም ስር ቢቆጠር ላያበላልጠን ምንሆን ያነስን ያነስ እንደዚህ የዘቀጥን ለዚህ ለዚህማ፣ ለቂም ለጥላቻ፣ ለበቀል ከምንጠርፍ እርስ በእርሳችን ከምንገዳደል ከምንሰያየፍ ስቦ ከእኛ አይነት ከኮረና ንጥራፍ በአምቶች ንለፍ በዲያቆን መኩሪያ ጉግሳ ባንተርፍስ የተሰኘችው በሳምንቷ ምርጥ ግጥም የምሽቱን የራዲዮ መጽሔት ዝግጅታችን ጀምረናል። ዲያቆን መኩሪያን ለግሩም ግጥሙ አመሰግናለሁ። አሁን የምሽቷን ቀዳሚ ስልት እናስከትል ያቀነቀነችልን አድማጮች፣ አሁን የመጽሔት ማስታወሻዎች ቀደም ብዬ በመንደርደሪያዬ ያስተዋወቅኩት ነው። አሁን ነገሮች ይቀያየራሉ። የሰዓቱ መቁጠሪያ ቲክ ቲክ ይላል። ቀኑም ፍልቅቅ ሲል፣ አረንጓዴው የዛፎቹ ቅጠሎች ሲወይቡ፣ ጸጉር ሲነጣ! ዛሬ ዛሬ በማለዳ እድሜም ጭምር ሳይጠበቅ ተችላል። ብቻ የተፈጥሮ ገጾች ሲገለጡ የምናያቸው በጊዜ ውስጥ የሚታዩ የወትሮውን የለውጥ እውነታዎች እናውቃቸዋለን። እንዲህ እንዳሁኑ ታዲያ አንዳች ድንገተኛ ክስተት የሚያመጣቸው ደግሞ አሉ። በይዘታቸው ምንነት፣ በመጠናቸው ግዝፈት በእጅጉ የሚያስደምሙ ኮቪድ-19 ያመጣሹ ለውጦች ታዲያ ፈጽሞ ያልተጠበቁ መሆናቸው ብቻ ሳይሆን እንዲህ ባለው ምስቅልቅል ውስጥ አሁንም ድረስ ገና የማይታወቅ መንገድ ነውና በእርግጠኝነት የሚጠበቅ የለም፣ ወይም እስኪደረስበት ለጊዜው ቦላ አይታወቅም ማለት ይቻላል። ኮቪድ-19 በዙሪያችን ያለውን የሕይወት ገጽታ በእጅጉ ቀይሮታል። በዓለም ዙሪያ ከተዘገቡ ጥቂት ለውጦች አንድ ሰሞን ከተሞች እንደ በር ሲዘጉ ሰው ዝር ከማይልባቸው የተራቆቱ ጎዳናዎች አንዳንድ የአደባባይ ትዕይንቶችን ጨምሮ ሊሰሩ የማይታሰቡ ሥራዎች ከሳሎን አልያም ከአንዲት ጠባብ ክፍል ውስጥ ሊከወኑ መቻላቸውን መስክረናል። ራቅ ወዳለ አልያም ወደማይታወቅ ጊዜ የተላለፉትም ቁጥር ስፍር የሌላቸው ናቸው። ከነኚህም ውስጥ ጎላ ጎላ ብለው የሚታዩት ጃፓኑ ኦሎምፒክ እዚህ ዩናይትድ ስቴትስ ውስጥ በኢትዮጵያውያን በየዓመቱ ከሚዘወተሩት ግዙፍ ዝግጅቶች ውስጥ ደግሞ በወትሮ የጊዜ ሰሌዳው ቢሆን ኖሮ በዛሬው ዕለት የሚጀመረውና ለአንድ ሳምንትም የሚዘልቀው የኢትዮጵያውያን መገናኛ ሰሜን አሜሪካዊ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ ክብረ በዓል ይገኙበታል። ዘንድሮ በተለያዩ የርቀት ዝግጅቶች የአስተናጋጅነቱ ተራ የደረሳት የቴክሳሷ ዳላስ ከተማ የመታሰቢያ ዝግጅቶችን ማሰናዳቷን ይፋ አድርገዋል አዘጋጆቹ። ባለፈው ወር መጨረሻ ይካሄድ የነበረው ሌላው ልዩ ትኩረት የሚስብ አመታዊ ዝግጅት ኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲድ አመታዊ ስነ ስርዓት እንዲሁም ለመጪው ዓመት ከተዛወሩት ውስጥ ነው። ሰባቱ የዘንድሮ ተሸላሚዎች ታዲያ የአየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም፣ ሁለገቡ የመድረክ ሰው መራሄ ክበብ ታደሰው ወርቁ አንጋፋው የባንክ ሰው ቀድሞ የአፍሪካ ልማት ባንክ የፋይናንስ አገልግሎት ምክትል ፕሬዚዳንት፣ አሁን በዩናይትድ ስቴትስ የሚገኙ የኢትዮጵያውያን ባንክ ባንክ ኦፍ አቢሲኒያ ሊቀመንበርና ዋና ስራ አስፈጻሚ አቶ ተካልኝ ገዳሙ፣ የሸገር ኤፍኤም ዋና ስራ አስኪያጅ መዓዛ ብሩ፣ የሞባይል ቴክኖሎጂ ባለሙያዋ ወይዘሪት ቤተልሔም ደሴ እንደ አውሮፓውያን ዘመን አቆጣጠር የ2019 የሲኤንኤን ምር ተሸላሚ ወይዘሪት ፍሬ ወይኒ ምብራቱ የሜሪጆ የመስራችና ስራ አስፈጻሚ ዲሬክተር ሲስተር ዘቢደር ዘውዴ ናቸው። የማይለወጥ ነገር ቢኖር የለውጥ አይቀሬነት ብቻ ነው ይባል ነበረ። እርሱም ቢሆን ታዲያ ከምናውቀው ዘይቤው የራቀ ሆኑን ሊያሳየን ይፈቅድ ይመስላል። ደጋግመን የምናነሳው እየኖርንበት ያለነው የሚለው የተሻለ ሳይገልጸው አይቀርም። አሁን እየኖርንበት ባለነው በኮቪድ-19 እና ባስከትላቸው ውስብስብ ፈተናዎች ሳቢያ የለውጡ አይነት ደርዝና መጠኑ ከመስፈሪያው ተርፎ ይታያል። እኛም ዘወትር ዘገባዎቻችን አብይ ትኩረት በሆነው በዚሁ ወረርሽኝ ሳቢያ ማስተላለፍ ሳንችል ከቀረናቸው ቅንብሮች አንዱን ለዛሬ ብለናል። በመግቢያ ያስተዋወቅኳቸው እንግዳ ናቸው። ለዕድሜ ልክ የማህበረሰብ አስተዋጽኦዋቸው በያሰሞን ነው ለክብርና ከፍ ላለው እውቅና የበቁት። በዚህ በዩናይትድ ስቴትስ ተዋሪ ትውልድ ኢትዮጵያዊ አሜሪካዊ ናቸው። አቶ አክሊሉ ደምሴ ይባላሉ። ወደ ውይይታችን ልውሰዳችሁ። ለምሴ በቅድሚያ እንኳን ወደ ስቱዲያችን በደህና መጡ። በጣም አመሰግናለሁ ስለተጋበዝኩ። ማህበረ ግዩራን ዘር ኢትዮጵያ ከመስራቾቹ አንዱ በዋና ጸሀፊነትም አገልግለዋል። በዚያ ድርጅት ሰዎችን መሸለም ነበር ስራው። ዛሬ እሱ ለክብር ለእውቅና በቅቶ ነው ያገኘነው። ለረጅም አመታት ክብርና እውቅና ስላገኙ ሰዎች ነው የሚነግሩን ዛሬ። ሌላ ድርጅት ለማህበረሰብ ለዕድሜ ልክ ያበረከቱትን አስተዋጽኦ ከግምት አስገብቶ ለዚህ እውቅና በቅተዋል። እስኪ ስለ እውቅናው ስለ ሽልማቱ ምንነት መልከት እናድርግ። ቀደም ብዬ እንደጠቀስኩት እድሜው በሙሉ ለሰሩት ስራ ከፍተኛውን ሽልማት የሰጠት እስኪ ንገረን ስለ ሽልማቱ። አዎ እኔም እንዳንተው ሽልማቱ ሊሰጠኝ ደብዳቤ ሲጻፍልኝ በጣምም ደስ አለኝ። ደግሞም በጣም አስደንግጦኝ ነበር፣ ምክንያቱም እንደዚህ አይነት ትልቅ ሽልማት ተሸልሜ ስለማላውቅ። ይሄ ደግሞ ሽልማት እኔ ከ1970 ነጮች አቆጣጠር አሜሪካ ከመጣው ጀምሮ ያደረጉትን ነገር ሁሉ አይተው ተመልክተው ስለሆነ ያከብሩኝ የፈለጉት በጣም ደስ በማለት ተቀበልኩት። ከዛም በፊት ልክነ በሲድ በኩል ነው ብዙ ጊዜ የምታወቀው። ግን ከሲድ በፊት በሰማኒያዎቹ ሲድ በ1993 ነው የተቋቋመው። ግን ከዛ በፊት በሰማኒያዎቹ ሚኒሊክ ሆል ፋውንዴሽን የሚባል በክሊቭላንድ ውስጥ የነበረ ዛ ተቋሙ ውስጥ ካፈል ነበር። የኢትዮጵያ የኮሚኒቲያችን በክሊቭላንድ አካባቢ የኮሚኒቲ ፕሬዚዳንት ሆኜ አገልግ እያለሁ ሌሎች ሌሎች በኋላ ጊዜ እንነጋገራለን አሉ። ግን ይሄ ትልቅ ነው የምለው በተጨማሪም አዲስ ስም ስለሰጠኝና ልክ በእንግሊዝ ሀገር ናይት ናይት እንደሚሆኑት በሰለሞኒክ ንጉሳዊያን ሥርዓት የመጣና ትልቁንና ዋናውን ሽልማት ደግሞ ይሄም የክራውን ካውንስል ኢትዮጵያን ክብር የኢትዮጵያን ጥሩነት የሚያንጸባርቅ ስለሆነ ኢትዮጵያን በጥሩ የሚያነሳ ማንኛውም ኦርጋናይዜሽን ለእኔ ጥሩ ሆኖ ስለሚታየኝ በደስታ ተቀብያዋለሁ። መልካም እንዳሉት እንግዲህ ለየት ያለ እውቅና ነው ያገኘው። እስኪ ይንገሩን አቶ አክሊሉ በሽልማቱ ስነስርዓት ላይ እንደተጠቀሰው የእርሶ ለሽልማት የበቁበት ስራ እንደተዘረዘረው በበርካታ የበጎ አድራጎት ስራዎች ውስጥ ተሳትፈዋል። አሁን መጨረሻ ከጠቀሱት እንነሳና በሰማኒያዎቹ እርስዎን የሸለመው ድርጅት ክሊቭላንድ የሚኖሩበት ክፍለ ግዛት ውስጥ የኢትዮጵያውያን የባህል ቤት ብለው ካልቸራል ጋርደን የሚል በቅርቡ አስተዋውቃችኋል። ኋላ ላይ ከመጡትና በጣም ጥቂት ቁጥር ካላቸው ነገር ግን ለትልቅ ስኬት ከበቁ ማህበረሰቦች አንዱ መሆን ይችላቸዋል። ኢትዮጵያውያን በዛ አካባቢ ጥቂት ነው ቁጥራችሁ። እስኪ ንገሩም ከእሱ ጀምረው ዋና ዋና የሚሏቸውን ስራዎቻቸውን መልከት እናርግ። አዎ መቼም ለዚህ ሽልማት ያበቃኝ የራሴ የግሌ ስራ ብቻ ሳይሆን ከሚተባበሩኝ ጓደኞችና ከምንከባበረው ሰዎች ጋር ነው ብዙ ነገር ያደረኩት። በራሴ አረኩ ብዬ እንኳን ለመኩራት የሚችለው ገና በሺ ዘጠኝ መቶ ሰባ በአሜሪካኖች አቆጣጠር ወደ አሜሪካ ስመጣ የሴቶች ማህበር ግብዣ ጋብዘውኝ ሃይ ስኩል ነበር የመጣዋት በአሜሪካን ፊልድ ሰርቪስ እና ትምህርት ቤት የመማር እድል አግኝቻ ሃይ ስኩል ስማር እነዚህ ሴቶች ጋበዙኝ እና ግብዣ በኋላ ምን እናድርግልህ ሲሉኝ፣ ትምህርት ቤት ውስጥ እያንዳንዱ ልጅ አዳዲስ መጽሐፍ፣ እና እያንዳንዱ ልጅ የራሱ መጽሐፍ አለው። እኛ ኢትዮጵያ ስንማር አንድ መጽሐፍ ለሁለት ለሶስት ነበር የምንካፈለው እና በዛን ጊዜ የፊዚክስ፣ የኬሚስትሪ፣ የማቴማቲክስ እና የእንግሊዘኛ መጽሐፍ ለእኔ ሃይ ስኩል ብትልኩልኝ ነው ደስ የሚለኝ በማለት ሁለት ዓመት ሶስት ዓመት የሞላቸውን በእኛ በዛን ጊዜ አዲስ የምንላቸው መጽሐፎች ሴቶቹ ክለብ አንድ ላይ አድርገው በዛን ጊዜ የሚኒሊክ ዳይሬክተር አቶ አግደው ረዴ በኋላ ዶክተር አግደው ረዴ የተባለ አሁን አልፈዋል። ከእሳቸው ጋር ተነጋግረው በሃይ ስኩል ደረጃ ለሚኒሊክ ብዙ መጽሐፍት ሁለተኛ ደረጃ ትምህርት ቤት ትምህርት ቤቱ ደግሞ የሁለተኛ ደረጃው ትምህርት ቤት በ969 የስቱደንት ካውንስል ፕሬዚዳንት ስለነበርኩኝ ከዳይሬክተሮችም ከአስተማሪዎችም ብዙ ግንኙነት ስለነበረኝ በቀላሉ እነዚህ መጽሀፎች ሊላኩት ላሉ አጋጣሚ ተጠቅሞ ኪዋናስ ክለብ የሚባል ሌላ እንደ ሮታሪ ክለብ አይነት የሆነ በውሃ ውስጥ ያለ ይህንን ሰምቶ ኦፕቲሚስት ክሪድ የሚባል አንድ ፕላክ ሰጠኝ። ይሄ እንግዲህ የዛሬ 50 ዓመት ገደማ መሆኑ ነው። ከዛ በኋላ ከተነሳን በኋላ እንደነገርኩ በክሊቭላንድ አካባቢ የሚመጡ አንዳንድ ኢትዮጵያውያን ብዙ ሰው አልነበረም። እንዲያውም በ1972 እኔ ብቻ ነበር ክሊቭላንድ ከዛ ባለቤቴ መጣች በሰባ ሶስት ከዛ አንዳንድ ኢትዮጵያ ሲመጡ እየተቀበልን አገር እያለማመድን ከዛም ይሄ ሚኒልክ ፋውንዴሽን የሚባለው ከሲቋቋም የቦርድ አባል በመሆን አሁን የሱ ቫይስ ፕሬዚዳንት ነኝ በመሆን አንዳንድ ኢትዮጵያኖች እየረዳን ምን እንደሚያደርጉ ምክር እየሰጠን ስለ ትምህርታቸውን በዛ ቀጠልን ከዛ በኋላም ያው ቀደም ብሎም ደርግ መጥቶ አገሩ ስለተለወጠ ብዙ ችግሮች ነበሩ የኢሚግሬሽን ችግር ያላቸው ምን አይነት ኢንፎርሜሽን እንዳለ እየሰጠን ለኮሚኒቲው እያደግን ሄድን። እንግዲህ በዛ በዛ እያልን በሰማኒያዎቹ ደግሞ ራቡ መጣ። በራቡ ምክንያት በአካባቢ ያሉትን ብዙ በተለየ ጥቁሮች ቤተ ክርስቲያኖችን እየጎበኘን አንድ አስር የምንሆነው በየቦታው እየሄድን ንግግር እያደረግን በኦክስፋም አሜሪካ ውስጥ እስከ 300 ሺህ ዶላር ድረስ በክልቢላ አካባቢ የሚገኙት በተለይ የጥቁሮቹ ህዝብ ለኢትዮጵያ ለራቡ ጊዜ ኮንትሪቢሽን ሰጡ። ከዛም በዛን ጊዜ ሚኒስቴር የነበሩ አቶ ሰለሞን ደሬሳ የሚባሉ ሺካጎ መጥተዋል የሚባልን ሰምተን ስናናግራቸው እነዚህ አንዳንድ ቄሶችና ዶክተሮች ሶስት ዶክተሮች ሶስት ቄሶች ወደ ኢትዮጵያ እንዲሄዱ ከክሊቭላንድ አድርገን እኚህ አቶ ሰለሞን ደሬሳ እዚህ ሆነው አዜም የምትባል ሴክሬተሪ አለች፣ በእሷ በኩል ሁሉን ነገር ያልቃል ብለው እነዛን ሰዎች ሰደድናቸው። ከዛ ሲመለሱ ለኢትዮጵያ ያላቸው ፍቅር እየጠነከረ ሄደና ና ምን ናርግ ምናምን ሲሉ፣ በዚህ በዚህ አይነት ጊዜ እየተዋለደ ብዙ ነገሮች እየሰራን ሄድን። ከዛም ብዙ ነገሮች አለ ናቸው። ከዛ በኋላ ኢንተርናሽናል ኮሚኒቲ ካውንስል የሚባል 121 ሀገሮች የሚያጠቃቅል አሁንም ድረስ ያለ በአሜሪካኖች የተዘጋጀ ኦርጋናይዜሽን ነበር። እዛም ላይ ኤግዜኪቲቭ ቦርድ ሜምበር ሆኜ ታገለግል። እሱና ሲድ አቀራራቢ ጊዜ ነው የተፈጠሩት። ያኛውም 28 29 ዓመት ሆነዋል። አሁን እንዳውም ከሌላ ግሩፕ ጋር ጆይን አድርጎ አይሲሲ ዊን ተብሎ ኢንተርናሽናል ኮሚኒቲ ካውንስል ወልድ ኢንተርናሽናል ኔትወርክ የሚል ነው። የሱም ቫይስ ፕሬዝዳንት ነኝ። አሁንም ከእነሱ ጋር ደግሞ ሆነን በተለይ ከሴፕቴምበር ኢሌቨን በኋላ ባለው አንዳንድ የውጭ አገር ሰዎች ማን ንማ እንደመሆኑ ህዝቡ ስለማያውቅ እያንዳንዱን አገር አምባሳደሮች እያስመጣን ወደ ክሊቭላንድ በየወሩ ለሁለት ለሶስት ቀን በቴሌቪዥን ቡድን እያንዳንዱ ሀገር እንዲያውቅ አድርገናል። በዛ አጋጣሚ የኢትዮጵያ አምባሳደር በዛን ጊዜ የነበረው አቶ ካሳሁን ነበር። እሱን ጋብዘን ከክሊቭላንድ ክሊኒክ ቴሌቪዥን ስቴሽንስ ጋር፣ ከክሊቭላንድ ስቴት ዩኒቨርሲቲዎች፣ ከኬዝ ወስተር ዩኒቨርሲቲ አገናኝተን፣ በዛ ምክንያት አንዳንድ ፕሮግራም ጀመርን። በተለይም ከባህር ዳር ዩኒቨርሲቲ ጋራ እና ከፈለ ህይወት ሆስፒታል ጋር የሚነት ጀመርን። በዚህ አጋጣሚ ነው በ2004 በአሜሪካን አቆጣጠር ሲስተር ሲቲስ የሚባል ከባህር ዳር ጋር ክሊቭላንድ እንድትሆን ህተማዎች ከተሞች እንዲሆኑ ሆኑ። በዛ አጋጣሚ ደግሞ ኢትዮጵያ ለመጀመሪያ ጊዜ በችልድረንስ ኦሊምፒክ እንድትጋበዝ እኔ ራሴ እጄ በዛን ጊዜ በማዘጋጃ ቤትም የነበሩት አቶ አርከበ ቁባይን አናግርዴ ባህር ዳርም ከንቲባዎቹን አናግሬ አንድ ሁለት ልጆች ስፖርት እንዲካፈሉ መጥተው ኢትዮጵያ ለመጀመሪያ ጊዜ ከአፍሪካ አንደኛው በመሆን የችልድረንስ ኦሎምፒክ ተካፋይ እንድትሆን አድርገናል። መቼ ነው ጊዜው የምናገረው ሁሉ በአውሮፓ አቆጣጠር ነው፣ መቀነስ መደመሩ ስለሚያስቸግረኝ እና ከዛ በኋላ ሲስተር ሲቲው ተፈጠረ። ይህንን ሁሉ ስናድርግ እዛም ከተማ ውስጥ ያሉት ዶክተር ካርል ሮብሰን የሚባሉ ኢትዮጵያ ሬስቶራንት ያላቸው በጣም የሚኒክ ፋውንዴሽን ፕሬዚዳንትም ፋውንደር ናቸው። የኢትዮጵያ ቅርብ የሆኑ ሰው ናቸው። ብዙ ጊዜ ከአሜሪካኖች ጋር ሆነ ነው የምንሰራው ከከተማው እና በዛም ምክንያት ክሬዲቢሊቲም እናገኛለን። አሁን በራሳችን እንታወቃለን ከተማ ውስጥ እንደ ዶክተር ሮብሰን ያሉ ሰዎች፣ እንደ ሚስተር ስኮት ኢምባከር አይነት፣ እንደ ሚስተር ሀርብ ረብኒክ የመጀመሪያ ፒስኮር ቲቸር የነበረ እንደነሱ እንደነሱ ያሉ ቦርዳችን ነሳሉ ከእነሱ ጋር እያለን ዶክተር ሮብሰን ይሄንን የካልቸራል ጋርደን አይዲያ ሀሳቡን አመጡ። ከዛ ለሲቱ ፕላይ አድርገን ወደ ስድስት አመት ፈጀብን። በመጨረሻም የመጀመሪያውን ፌዝ ጨርሰን በክሊቭላንድ ቦታ ተሰጥቶን የመጀመሪያውን የኢትዮጵያ ካልቸራል ጋርደን አስመርቀናል። እዛ ላይ የኢትዮጵያን ታሪኮች የሚያንጸባርቅ የአምስት ሺህ አመት ታሪክን በስዕል የሚያሳይ ከአርቲስት ዘሪሁን የትም ጌታ ከኢትዮጵያ ና፣ እዚህ ደግሞ ድሮ የቁልቢ ገብርኤልን አይኮን የሰሩት ልጃቸው ርኒ ስፕሊን የሚባል መጥቶ ከነሱ ጋር ተባብረ ሰርተናል። ሲድን በሚመለከት እንደዚሁ ከአይሲሲ ዊን ጋር እንዳልኩ አንድ ላይ ነው የተጀመረው። በዶክተር መላኩ ላቀው አሳቢነት ተፈጠረ። አንድ ላይ ተሰብስበን ውሃ የተገናኝተን ለምን እንደዚህ እናደርግም በማለት ልጆቹንም ራሳቸውን እንዲያውቁ የኛ ኢትዮጵያ ልጆች ማለት ነው፣ በትምህርታቸው እንዲጎበዙ ይሄ አሜሪካ የሚሰጣቸውን ድል እንዲጠቀሙ፣ አዋቂዎችም ደግሞ ለኢትዮጵያ ጥሩ ነገር የሰሩት ለነሱ ጥሩ ምሳሌ ይሆናሉ ብለን የምንለውንም በህይወት እንዳሉ ብናከብራቸው ጥሩ ይመስለናል በማለት ጀመር ነው። ይኸው ሀያ ሰባት አመቱን ጨርሰዋል። አሁን ደግሞ ሀያ ስምንት አመት ግዙፍ ስራዎች በበርካታ አመታት ውስጥ በርካታ ስራዎች ስለሰሩ ስለ ስራዎቹ ዘርዝረንም የምንጨርስ አይመስለኝም። እንደማየው ከአርባ አመታት በላይ በዚህ በዩናይት ስቴትስ ኖረዋል። የምናወራው ጊዜ ገና በልጅነቱ በሰባዎቹ መጀመሪያ በአውሮፓውያኑ አቆጣጠር በ1960ዎቹ በኢትዮጵያውያን አቆጣጠር ነው ወደ ዩናይት ስቴትስ የመጡት። ነገር ግን ባህሎን አልረሱም፣ ቋንቋውን አልረሱም። እዚህ ሀገር ብዙ እንደኖረ ሰው አደሉም። ይልቁንም አሁንም ቁርኝቶ ከኢትዮጵያ ጋር ነው። የሚያደርጓቸውም ኢትዮጵያውያን ማህበረሰብ ጋር አሜሪካውያንም ቢያሳትፉ ከማህበረሰቡ ጋር በጣም የተሳሰረ ነው። እስኪ ስለ ራሱ ይንገሩን፣ እንዴት ይሄ ሊሆን ቻለ? ኢትዮጵያ ፍቅር በቀላሉ የሚለቅ አደለም፣ ሁሉም ሰው ላይ እናየዋለን። ነገር ግን እንዴት ነው የእርስዎ ሕይወት እንዲህ ሚሆን? በሙሉ እንግዲህ እኔ ለኢትዮጵያ ትልቅ ፍቅር አለኝ። እዚ ሀገር ኢትዮጵያ ሕዝብ ቁጥር ወደ 25 ሚሊዮን ነበር። ያደግኩት ፍቅርን በማየት እና ጥሩ ነገሮችን በመስራት ስለሆነ ወደዚህ ሀገር መጣውኝ። እንደ አጋጣሚም ባለቤቴም ከኔ ጋራ በአሜሪካን ፊልድ ሰርቪስ ስኮላርሺፕ መታ ስለነበረ ኢትዮጵያ ኤርላይንስ ሶስተ ሶና እዛ አንድ አመት እንዲ እንዳገለገለች ወደዚህ ሀገር መጣች። ከእሷ ጋር ሆነን አንድ ላይ ትዳር መሰረትን ልጆች ያመጣን እና በተለይ የእሱ አባት የኔ ቤተሰቦች በልጅነታቸው ነው ያረፉት። የእሱ አባት የአርበኛ ሊቀመንበር ስለነበረው ወደዚህ ሀገር መጥተው ለልጆቻችንም ጥሩ ጥሩ አይነት ታሪክ አስተማሯቸው ሀገር እንዲወዱ እንዲያከብሩ ፍቅር እንዲኖራቸው በልጅነታቸው ስለተነገራቸው የእኛ ልጆች ራሳቸው ኢትዮጵያን ከኛ በላይ ይወዳሉ ለማለት ሁሉ እችላለሁ። ያው እንደምታውቀው ነቢያት ደምስ የሚባለው የአፄ ኃይለስላሴ ሀውልት በአፍሪካን አዳራሽ መሰረት እንዲጸድቅ በጣም ብዙ በራሱ ፋት ያደረገ ሰው ነው። ይህን ይህን በማድረግና ጓደኞቻችንም ኢትዮጵያ ከልባችን አይጠፋም። ኢትዮጵያ ባለ ውለታችን ነች እና እዚህ ሀገር ተምረን ጥሩ ስራ ይዘን ስንኖር ያ ያስተማረን ኢትዮጵያ ሕዝብ ምን አይነት ለውጥ ላይ ነው ያለው፣ እኛ የራሳችን ሕይወት ቀየርን እና ምን ማድረግ አለብን በማለት ከውስጣችን የሚሰማን፣ በእኔ ዘመን የመጡ ሰዎች በሙሉ እንደኔው አይነት አስተሳሰብ ነው ያላቸው። ለምሳሌ ዶክተር ሽፈራው ገብረ ማርያም የሚባል ጓደኛዬ አሁን አይስ ፋውንዴሽን የሚባል እና እንደነሱ አይነቱ ሁልጊዜ ስንነጋገር ሁሉም በእኛ ዘመን የመጣው ለኢትዮጵያ አንድ ነገር ማድረግ የሚፈልግ ሰው ስለሆነ፣ እንደ አጋጣሚ ሆኖ በቃ ባህላችንም አስተሳሰባችንም ወደዛ ሆነ። እንዲያውም አማርኛው አሁን ብዙ ጠፍቶኛል ማለት እችላለሁ። ከብዙ ጊዜ በኋላ ግን ቤት ውስጥ ስለምንናገረው ባህልንም ስለምንጠብቅ የሁለቱንም ማለት ነው። ስንመጣ ጁሽ ፋሚሊ ውስጥ ስለነበር እንዲያውም ጁሾቹ ለእኛ ብለው ክሪስማስን ያከብሩልን ነበር። ፋሚሊያችን ሊበራሎች ነበሩ። በጣም ጥሩ ሰዎች ስለነበሩ የጆሹ ትራዲሽን አለን፣ የኢትዮጵያ ትራዲሽን፣ የአሜሪካ ትራዲሽን አለን እና ከሶሳይቲ ጋር አንድ ላይ ገጥመን ነው ምንሰራ። አቶ አክሊሉ እንግዲህ በእርግጥም ስራችሁ ከሀገር ጋር የተቆራኘው ህይወታችሁ በልጆቻችሁም የተገለጠ ይመስላል። የልጆቻችሁም ማንነት ጠቀስ አድርገዋል። ገፋ አድርገን እንጫወታለን፣ ቤተሰባዊ ህይወትን ያካፍሉናል። አኗኗር ዘይቤያችሁንም እንዲሁ በመጠኑ በዚህ ሰዓት ለሚከታተሉ አድማጮች እናጋራለን። ከዚያ በፊት ግን በስራዎቹ ትልቅ ስፍራ ከሚሰጠው ከ39 ዓመት 38 አመት የአገልግሎት ዘመን በኋላ ጡረታ ወጥተውም ዛሬም ጡረታ መውጣት የፈለጉ አይመስሉም። በእርግጥ አፍላጎርምሳ ነው የሚመስሉት ለሚመለከተው። ወደ ኢትዮጵያ ተመልሰው ወጣቶችን ህይወት ለመቀየር የሚችል ቅድም ከጠቀሷቸው ወዳጆ ጋር ሆነው አንድ ድርጅት አቋቁሟቸዋል። በእንግሊዝኛው አይስ ፋውንዴሽን ይሰኛል። ሕጻናትን ታዳጊ ወጣቶችን በትምህርት ብቃት እንዲኖራቸው የሚረዳ ራ ድርጅት ነው። አሁንም በትጋት ስራ ላይ ነው ያሉ። እስኪ ያጫውቱን ስለ አይስ ፋውንዴሽን ስለጀመራቸው ከአቶ አክሊሉ ደምሴ ጋር የጀመርነው ቃለምልልስ አድማጮች ሰፋ ያለ ነው። ሙሉውን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። አሁን ግን እንግዳዬን አቶ አክሊሉ ደምሴን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች ተከታይ ድህረ ኮቪድ-19 ህይወትን የሚዳስሰው ከገንዘብ አያያዝ ባለሙያ ጋር የተካሄደው ቃለ ምልልስ ነው። ወደዚያው ነው የምንሻግረው። አቶ ማህደር በቀለ በቅድሚያ እንኳን ወደ ዝግጅት ክፍላችን ብቅ አሉ። አቶላ ከበደ እንኳን በሰላም ቆዩን። አቶ የሚለው ጨዋታ እንዳይመስልብኝ ሰጋ አለው። ከመግቢያው ማስታወቅ ይኖርብኛል። ማህደር እናንተን እንደሚያውቁን በጣም የቅርብ ጓደኞች ነን። ዛሬ ታዲያ ይሄን ውይይት የምናደርገው ጓደኛ የስታወቅ አይደለም። ይልቁንም በምትሰራቸው ስራዎች ከኮቪድ-19 ጋ የተያያዙ ሰዎች ላይ የሚደርሱ ኢኮኖሚያዊ ጉዳቱንም ይመለከታል። በአጋጣሚ እዛ ቦታ የሚያገናኘን እድል ተገኝቶ ነው። በጣም አመሰግናለሁ። አሉላ ተሳስተ ያው እንደ ጓደኛ በጣም የሚመቱ ቀለል ያሉ ጥያቄዎች ለአድማጮች እኔንም እንግዲህ ቀራረቤን ምናልባትም የሚያውቁን ደግሞ ጓደኛውን እያናገረ ነው የሚለውን ነገር ከወዲሁ በምክንያት እንዲረዱ በማለት ነው ያስተዋወቁት ሌላ ጊዜ ባንተ ደረጃ ቅርበት ባለን ሰው የማናገር እድል ኑሩን አላውቅም። በቅርበት የማውቃቸው በስራቸው ምክንያት ለውይይት የበቁ ሰዎች ከዚህ ቀደም ኖሮ ያውቋል ለየት ያለ መሆኑን ከወዲሁ ግልጽ ካደረግኩ ማህደር፣ ብዙዎች የሚያውቁ በሌላ ሙያ ነው አሁን የምንነጋገረው የገንዘብ አያያዝን በዚህ በዩናይት ስቴትስ በጣም ትልቅ ቦታ የሚሰጠውን ዛሬ ደግሞ በኮቪድ አስራ ዘጠኝ ሳቢያ ሰዎች ኢኮኖሚ ጉዳት የደረሰባቸው የንግድ ስራቸውን ያጡ፣ ገቢያቸው ለማጣት የተገደዱ ስራቸውን ያጡ ሰዎች ያሉበት ሁኔታ ለመቀየር የሚደረጉ ጥረቶች ውስጥ በሙያህ እየሰራህ ነው ያገኘው። ከጋዜጠኝነት ወደ ገንዘብ አያያዝ ባለሙያ ምን አይነት ድልድይ ነው የተጠቀምከው? እንዴት እሱ ጋር ደረስኩ? ወዲሁም ደግሞ በቅርብ አመታት ውስጥ ነው ወዲህ ወደ ዩናይት ስቴትስ የመጣኸው። እስኪ በሱ እንደርደር። እውነት ለማውራት ብዙ አስቤበት የማውቀው ሙያ አልነበረም። ሩቅም ይመስለኝ ነበረ። እርግጥ የሁለተኛ ዲግሪ ማስተር ሴንስ ሰራ ቢዝነስ አድሚኒስትሬሽን ላይ ሜጀር ያደረግኩት ኢንተርናሽናል ማርኬቲንግ ነበረ። እዛ ትምህርት ውስጥ ለአስተዳደር የሚመቹ የአካውንቲንግ ትምህርቶች፣ የኢኮኖሚክስ ትምህርቶች ነበሩበት። ውስጡ ቁጥሮች ነበሩበት። ከዚያ በኋላ ሌሎች ትምህርቶችን ግን እያስኬድኩኝ እዚህ ሀገር ኢንሹራንስ ኢንዱስትሪ ውስጥ የሚሰራ ወንድም ስለነበረኝ በቀላሉ መቀላቀል በቃሁ እና እጅግ በጣም ሰፊ እጅግ በጣም ብዙ በት ሆኖ አገኘሁት። ምናልባት በየቀኑ ሀያ ሰላሳ አርባ ሰዎች ከኢንሹራንስ ጋር በተያያዘ እኛ ኮሚኒቲ ውስጥ ያሉ ኢትዮጵያውያንን የማግኘት እድሉ ስለነበረኝ የእኛ ሀገር ሰዎች ኢትዮጵያውያን በአሜሪካን ሀገር እንዴት እንደሚኖሩ የማወቅ ድ አብዛኞቹ ማለት ይቻላል በጣም ጥሩ ቤተሰቦች፣ ጠንካሮች፣ ጠንካራ ሰራተኞች፣ ሕልም ያላቸው ቢሆኑም ገንዘብ እንዴት እንደሚሰራ እኔ ከኔ ጨምሮ የማያውቁ ነበሩ፣ በጣም ብዙ ሰዎች። በነገራችን ላይ እኛ ኮሚኒቲ ጋር ብቻ ሳይሆን ይሄ አሜሪካን ሀገር በጣም ብዙ ሰዎች እንዲሁም ደግሞ ዓለም ላይ በጣም ብዙ ሰዎች ስለ ገንዘብ አያያዝ ወይም ስለ ኢኮኖሚ አያውቁም፣ ይባላል። ትልቅ ክራይሲስ ነው ማለት ነው። እዚህ ብቻ ዓለም ዙሪያ ዓለም ዙሪያ ያለ ነው። ወደዚያ ይሳበኝ። ግሩም ማህደር እንግዲህ ከጋዜጠኝነት ወደ ገንዘብ አያያዝ ባለሙያ በአማካሪነት ወደምሰራበት መንገድ የተሳብክበትን ነው የገለጽክልን። ወዲሁም ደግሞ ከዚያ ቀደምም መምህር ሆነህ አገልግለሃል ባለሶስት ሙያ ነህ። ምናልባት ሁለቱ ሙያዎች ዛሬ ያለ የገንዘብ አያያዝን ለሌሎች የምታስተምርበት ሙያ ላይ ሁነኛ ድርሻ ሳይኖራቸው የቀረ አይመስለኝም። ጋዜጠኝነት ጠቅሞ ይሆን? መምህርነት ጠቅሞ ይሆን? የተመለከትከው በራሴ የታዘብከው ነገር አለ? እውነት ብልሃል። የጋዜጠኝነት ሕይወቴን እንደዚሁም ደግሞ የመምህርነት ሙያይን አሁን ወደምሰራው ስራ በቀላሉ እንድገባ እንድጠቀምበት አግዞኛል ብዬ አስባለሁ። ሁሉም ጋራ ከሰዎች በመምህርነቱም ውስጥ ከሰዎች ጋር ከወጣቶች ጋር ከሁሉም ሰዎች ጋር ትገናኛለ። በጋዜጠኝነት ህይወት ደግሞ በጣም ብዙ ሰዎችን ትደርሳለህ። ሰዎች ከሰዎች ነው የምታገናኘው፣ ነጥቦችን ነው የምታገናኘው። እዚህ እና እዚያ ያሉ፣ ሰሜንና ደቡብ ምዕራብና ምስራቅ ያሉ ጫፎችን ነው የምታገናኘው። እጅግ በጣም ደስ የሚል ሙያ ነው። አሁንም በደሜ ውስጥ አለ። ይሄኛው ደግሞ የሰዎችን ህይወት፣ ህልማቸውን፣ ላባቸውን፣ ደማቸውን ወድቆ መነሳታቸውን ነው የምትመለከተውእና ከአንድ ቤተሰብ ጋር ቁጭ ስትል የምጠይቃቸው ጥያቄዎችና የምትሰማው መልስ አንዳንድ ጊዜ የሚያስደስት ሊሆን ይችላል፣ የሚያስለቅስ ሊሆን ይችላል። እና በመምህርነት እና በጋዜጠኝነት ህይወቴ ያካበትኩትን ልምድ እየተጠቀምኩኝ ሰዎችን የምጠቅምበት እና የማልቅበት ሙያ አድርጌዋለሁ ማለት እችላለሁ። እውነት ለማውራት ግሩም ነው። እንዲህ በሌላ ጊዜ እና ሌላ ቦታ አይቀጽም ነው። ልምድና ህይወት በሌላኛው ሙያችን ላይ ጥቅም ላይ የሚውልበት አጋጣሚ ሲፈጠር የበለጠ ተጠቃሚ ያደርጋል። ይህን ብዙ ጊዜ የምንመለከተው በቀደመ ሙያ በጋዜጠኝነት ላይ ነው። የሌላ የትኛውንም አይነት ሙያ እና ትምህርት ክህሎት ያለው ሰው ጋዜጠኝነት ውስጥ ቀጥታም ባይሆን ሲጠቅመው እናያለን። የሁልጊዜም ተማሪ ነው የምትሆነው እና ጋዜጠኛ ስትሆን አንተ ደግሞ ከጋዜጠኝነት የወሰድከውን ከመምህርነት የወሰድከውን አሁን ወደ ምትሰራው ስራ ያዛወርክ ይመስላል። እስኪ ገፋ አድርገን ማህደር ዛሬ ባለው ሁኔታ ላይ አንድ ሁለት ነጥቦችን እናንሳ። ቀደም ብዬ በመግቢያ እንደተንደረደርኩት የኮቪድ አስራ ዘጠኝ አለማችን በብዙ መንገድ ቀይረዋል። እያንድ ጉዳትና ችግሮችን እናንሳ እንጂ እንዴት ይረዳልን? ፈጥነን ለማየት ይቻልን አይመስለኝ። እንደ ሌላው የጤንነት ክፍል ሁሉ በዚህ ሀገር በይበልጥ እንደሚታወቀው የገንዘብ አያያዝም የገንዘብ ጤንነት ይመጣል የአንድ ሰው በቀጥታ የምናውቀው አካላዊ ጤንነት ወይም ከመንፈሳዊ ጤንነት ጋር የሚያያዘውን እንደምናነሳ ሁሉ ገንዘብም በጤናማ መንገድ የመኖርን ዘይቤ ከመስመር ያስወጣል ወይም ከሀዲዱ ያስወጣል እና ጤናማ የገንዘብ ህይወት አለ ሆይ ተው እንደ አንድ ህይወት አካል ቦታ ተሰጥቶት ይነገራል። መታከም ይቻል ከሆነ እንግዲህ ምን ትታዘባለህ? ኮቪድ አስራ ዘጠኝ በፈጠራቸው ወይም ባወሳሰባቸው ችግሮች ሳቢያ ብዙዎች መቸገራቸውን እናውቃለን እንጂ እንዴት ከዚህ ፈተና ውስጥ ይወጣሉ በተለያየ ደረጃ ችግር ውስጥ ያሉት ሰዎች? እርግጠኛ አይደለንም። እስኪ አንዳንድ ቁም ነገሮችን አካፍልን። ትምህርት በምትሰጥባቸው አንዱን በቅርቡ ተመልክቼ ያለው በምትሰጥባቸው አቀራረቦች ላይ ስታነሳ ታዝብ ያለውና ለአድማጮች እናጋራ። ይሄ ኮቪድ እውነት ለማውራት በሁለት መልኩ ነው የምመለከተው ጥሩ ነገሮች፣ ጥሩ እድሎች ፈጥሯል ብዬ አስባለሁ። በሌላው መልኩ ደግሞ ፈተና መጀመር ነው። በጣም ትልቅ ፈተና ነው። በአንድ መልኩ የዓለም ሰዎችን በሙሉ በአንድነት ያሳፈረ ወይም ደግሞ አንድ ባል ውስጥ ያስገባ፣ አንድ ቅርጫት ውስጥ ያስገባ አጋጣሚ ነው። ሁሉም ቦታ፣ ሁሉም አህጉር ውስጥ ያሉ ሰዎች ስለ ኮቪድ የማያስቡ ስለ ሕመም የማያስቡ ስለ ኢኮኖሚ ጉዳቱ የማያስቡ ሰዎች ከጫፍ እስከ ጫፍ ሁሉም ሰው የሚያወራው ነገር ነው ብዙ ኢኮኖሚዎች ተጎድተዋል። ታላላቅ ኢኮኖሚዎች፣ ታናናሽ ኢኮኖሚዎች። በጣም ብዙ ሰዎች ስራቸውን አጥተዋል። ብዙ ትንንሽ እና ትልቅ የሚባሉ ቢዝነሶች ተዘግተዋል። ስለዚህ ይሄ ትልቅ ፈተና ነው። ሰዎች እየወጡ የተለያዩ ካምፓኒዎች ውስጥ ስለሚሰሩ ከጥሪት ጋር ወይም ደግሞ ሴፍ ካደረግነው ነገር ጋር ስለሚያያዝ ምናልባት ብንታመም ባንሰራ የምንለው ነገር ጋር የተያያዘ ስለሆነ በጣም ፈታኝ ነው። አሁንም ድረስ የተወጣነው ነገር አይደለም። ገና ወደፊት ምን ያክል ጊዜ ሊቆይ እንደሚችል አናውቅም። ገበያውን ከዚሁ ጋር በተያያዘ የአለመረጋጋቱን እንመለከታለን። በየቦታው ምናልባት የዚህንም ሀገር እንዲሁም ደግሞ ወጣ እያልኩኝ ደግሞ አፍሪካችንም ሀገራችንም እያነጻጸርኩ የተወሰኑ ነገሮች ለማለት እሞክራለሁ። ይሄ ኮቪድ እንደገና ጊዜ ከውሳኔ ጋር የተያያዘ ነው ብለን እንድናስብ እንደገና ወደ ውስጣችን እንድንመለከት ያደረገ አጋጣሚ ነው ብዬ አስባለሁ። እናትና አባቶች እንደገና ልጆቻቸውን በጥሩ አድርገው እንዲያሳድጉ ጊዜ እንዲሰጡ፣ ባለ ሚስት ለባሏም እንደገና ጊዜያቸውን በጥሩ አድርገው እንዲያሳልፉ እንደገና እንዲመለከቱ ወደ ራሳችን እንድንመለከት ያለፈ ጊዜያችንን እንድናይ ቆም ብለን ሕይወታችንን እንድናይ ያደረገ አጋጣሚ ስለሆነ በዚያ መልኩ ጥሩ ነው ብዬ አስባለሁ እንደገና ለማለም ይሄ እንደውም የተለያዩ ከሳይኮሎጂ ጋር የሚሰሩ ባለሙያዎች ሰዎች በፈተና ውስጥ ሲያልፉ ነጥረው ይወጣሉ፣ ሌሎች ሰዎች ይሆናሉ፣ ህይወትን በሌላ አቅጣጫ እንዲመለከቱት ያደርጋል ይባላል። ስለዚህ ሁሉም ሰው ለምሳሌ አሁን ኢትዮጵያ የሚሆን አሜሪካ፣ የትም ሀገሬን ፕሮግራም የሚያዳምጥ ሰው ወደ ውስጡ የሚመለከት ምናልባት እኮ በቃ ህይወት ማለት እንደዚህ ናት አጭር ናት። የዚያ ብለን አላየነውም ሊሆን ይችላል በሩጫ ውስጥ ስለሆነ፣ ህልሞቻችን ሁሉ በሩጫ ውስጥ ስለሆኑ፣ ስለዚህ እንደገና እቅድ እንድናቅድ፣ እንደገና ህይወትን እንድንመለከት በየትኛውም መንገድ ይሁን በየትኛውን መንፈሳዊ ህይወት፣ በነገራችን ላይ ሃይማኖት ሳይኖር ሰዎች መንፈሳዊ ህይወት የሚኖሩ ሰዎች አሉ፣ ውስጥ መመልከት ነው ዋናው ቁም ነገር። ስለዚህ እንደገና ሌላ እድል እንደተሰጠን እንድናይ የመጣ አጋጣሚ እንደሆነ በጣም ብዙ ሰዎች ሲናገሩ ይሰማል። በዚያው ትይዩ ደግሞ በጣም ብዙ ፈተናዎች አሉ። በተለይ ከፋይናንስ ጋር የተያያዘ ፈተና ለሀገሮችም፣ ለግለሰቦች እርግጥ ብለሃል። ማህደር የፈተናውን ያህል የድል በሮች ይከፈታሉ ብሎ ማመን በዚያ መንገድ መዘጋጀት ጥሩ ይመስላል። አሁን ላለንበት ለጊዜዊ ፈተና በምን መልኩ እንደምንወጣ እርግጠኛ ባንሆንም የሳ ሲደርስ የሚቀጥለው ምዕራፍ የሚጀምርበትን በሰፊው አስረድተናል። አሁን ወደ ህይወት ጥያቄዎች እናምራና ውይይታችን እንቋጫለን። ከማህደርም ጋር ለነበረን ቆይታ ሰዓታችን የገደበን ይመስላል። ውይይታችን ይቀጥላል። ሙሉ ወጋችንን ታዲያ በድር ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን የዛሬውን የገንዘብ አያያዝ ባለሙያ ጋዜጠኛና መምህሩን ማህደር በቀለ ለጊዜው አመሰግናለሁ። ዜርስትልኝ አድማጮች አሁን የአዲስ አበባው መስኮት የሚከፈትበት ነው ሰዓቱ። ንጉሴ አክሊሉ ለምሽቱ በራዲዮ ማስታወሻው በዚህ በጊዜያችን የተከሰቱትን አሳሳቢ ነገሮች ቃኘት ያደርግና የቀደሙ ታዋቂ ጋዜጠኞችንም ያስታውሰናል። ወደ ቅንብሩ ሀሳብ ሽሩሩ ውረድ ከጀርባዬ፣ መሸከም አልችልም፣ አፈር ነው ገላዬ አሉላ መቼም ታውቃለህ። ይህን ዘፈን የተጫወተችው ታዋቂዋ ብዙነሽ በቀለ ናት። እንደው ኢትዮጵያውያን እንደ ዘንድሮ ሀሳብ ገብቶን ጭንቀት ገብቶን ያውቃል? ስጋቱ ከቀን ወደ ቀን እየጨመረ የመጣው የኮሮና ወረርሽኝ እንዲሁም ደግሞ የአባይ ጉዳይና በድርድሩ ዙሪያ ግብፅ እያሳየችው ያለችው ተለዋዋጭ ባህሪ፣ በሌላ በኩል በዛሬ ሁለት ጠዋት የታየው የፀሐይ ግርዶሽ ይዞት የመጣው ማስጠንቀቂያ በተለይ በዓይን ላይ ጉዳት ሊያደርስ ይችላልና ወደ ሰማይ አትመልከቱ መባሉና ሌሎችም ብዙ ሀሳቦች በዚህ መሃል ደግሞ አንድ የምታውቁት ሰው እከሌኮ ሞተ ተብላችሁ በስልክ ሲነገራችሁ ምን እንደሚሰማችሁ ገምቱ። አስፋው ገመዳ ይባላል። በ1960ዎቹ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለኢትዮጵያ ሬዲዮ ጋዜጠኝነት ከተመለመሉ ወጣቶች መካከል አንዱ ነበር። አስፋው ስልጠናውን እዛው ኢትዮጵያ ሬዲዮ ውስጥ ወስዶ እንደገና ወደ ምዕራብ ጀርመን ተልኮ ደግሞ በዚሁ ሙያ ሰልጥኖ ከመጣ በኋላ የኢትዮጵያ ሬዲዮ የአማርኛው ክፍል ኃላፊ ሆኖ ሰርቷል አስፋው በሰማንያ ሁለት ዓመቱ ነው የሞተው የሦስት ልጆች አባት ነበር እና ይሄን ሰምቼ በሐሳብ ተውጬ እያለሁ የዚሁኑ የኢትዮጵያ ሬዲዮ ዜና አንባቢ ዳርዮስ ሞዲን አስታወስኩት ዳርዮስ ሞዲ ነበልባላዊ የድምፅ ባለቤት ድምፀ መረዋ ይሉታል ጓደኞቹ ሶስት ልጆች አሉት። የመጀመሪያው ልጁ ቼጉቤራ ይባላል። ዳሪዎስ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ወጣቶች ታጋይ ስለነበረ ነው። ሁለተኛ ልጁ ትግል ነው። ሦስተኛዋ ልጁ ደግሞ አምፀሽ ተነሽ ትባላለች። ይሄ እየገረመኝ እያለ በአርባ ስድስት ዓመቱ የት እንደደረሰ ያልታወቀው ኦሮማይን ጽፎ ኦሮማይ የሆነው በዓሉ ግርማ ትዛለኝ። የኦሮማይ መጽሐፍ ደራሲ የእሱም ልጆች የመጀመሪያዋ ሴት ልጁ መስከረም በዓሉ ሁለተኛው ልጁ ዘላለም በዓሉ ሦስተኛው ልጁ ደግሞ ክብረ በዓሉ ናቸው። እንደገና አርባ ዓመት ወደ ኋላ ልመልሳችሁ። ሌላ አንድ ሰው ላስታውስ። የእናቱ ለተዋን ባወሳ ወዳለሁ ደግነቷ ፍጹም መሆኑን አውቃለሁ ብሎ ዜማውንም ግጥሙንም ደርሶ ለብዙነች በቀለ የሰጣት እናቱን የእናቱ ጉዳይማ የተለየ ነው። ሰለሞን እናቱ እንደው ይቅርታ አድርግልኝና እንደ አምላክ ነው የሚያያቸው። በአጋጣሚ አሁን ከኢትዮጵያ ውጭ ቢወጣ ጾም በሆነ ቀን ውጭ ከወጣ በኋላ በጾም መጾም በጣም አስቸጋሪ ነው የሚሆነው። ሰለሞን ግን እናቴ ምን ትለኛለች በጅት ዓርብ ረቡን ክጄ ስበላ ትታየኛለች ስትከለክለኝ ብሎ የሚል ሰው ነበር። እጅግ በጣም በእናቱ ፍቅር የነበረው ሰው ነው። አንጋፋው የኢትዮጵያ ሬዲዮ የቀድሞው የስፖርት ጋዜጠኛ ይንበርበሩ ምትኬ የስፖርት ክፍሉ ዋና አስተባባሪ የነበረ ስለ ሰሎሞን ተሰማ የሰጠው ምስክርነት ነው። ከዛሬ አስራ አምስት ቀን ጀምረን እንግዲህ በሰሎሞን ተሰማ ፈርጀ ብዙ ስራዎች ላይ እንጨዋወታለን። የራሱን የይንበርበሩ ምትኬንም ታሪክ ከሞላ ጎደል እናወሳለን። የዛ ሰው ይበለን ንጉሴ አክሊሉ ለዝግጅቱ አመሰግናለሁ ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራሙ ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንደ ቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚህ ልንቋጭ ነው አሁን የቀረን ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ትር በየለቱ ከሚ3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ። ነገ ሰኞ ከሚ3 ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሄት አዘጋጅና አቅራቢ አሉላ ከበደ